ነገ ለሚካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የሚፎካከሩት ሪፐብሊካን ፓርቲው ተወካይ ወይም እጩ ዶናልድ ትራምፕ ቢመረጡ ጥሩ ፕሬዚዳንት ይወጣቸዋል ብለው እንደሚያምኑና እንደሚደግፏቸውም ጭምር አንድ ኢትዮጵያዊ አሜሪካዊ ፖለቲከኛ ያገለጡ የማሳቹሴትስ ክፍለ ግዛት የሕግ መወሰኛ ምክር ቤት አባል ለመሆን እየተወዳደሩ የሚገኙት አቶ መስፍን በሽር ማምሻውን ከአሜሪካ ድምጽ ጋር አጭር ቃለ ምልልስ አድርገዋል። ምርጫውን ሂደት እየተከታተለ የሚገኘው ባልደረባችን ሰለሞን አባተ ተከታዩን ይዘው ቀርበዋል። አቶ መስፍን ጤና ይስጥልኝ፣ እንደምን አመሹ? እንደምን ዋሉ? ጤና ይስጥልኝ ሰለሞን፣ እንዴት ዋልክ? እግዚአብሔር ይመስገን። በቅድሚያ ከአድማጮቻችን ጋር ሙሉ ስመሆንና የሚኖሩበትን አካባቢ ያስተዋውቁልኝ። እስ በጣም አመሰግናለሁ ይሄንን እድል ስለሰጠህኝ። እኔ የሪፐብሊካን ካንዲዴት ነኝ። ሪፐብሊካን የሆንኩትም ከዛሬ አምስት አመት ጀምሮ ነው። በፊት ግን በዲሞክራቲክ ፓርቲ ውስጥ ብዙ ተመራጮችን በመርዳት በከተማ ውስጥም ሆነ በስቴቱ ብዙ አስተዋጽኦ አድርግ ሌሎች እንዲመረጡ። አሁን ግን የተሳተፍኩበት ሁኔታ ቢኖር አንደኛውም አፍሪካኖችንም ሆነ በአካባቢያችንም ያሉ የአሜሪካን ዜጋዎች ህይወታቸውን መለወጥ የምንችለው ኦፖርቹኒቲ በመስጠት ነው። እድሎች በመክፈት ማለት ነው፣ መክፈት ነው በማለት ሉፖሎችን ለመዝጋት በማስ ቀዳዳዎችን፣ ጎጂ ቀዳዳዎችን ለመዝጋት ትክክል ይቅርታ ጣልቃ እየገባሁ የምናገረው በአማርኛ ስለሆነ የምናስተላልፈው ነው ለአድማጮቻችን ግልጽ እንዲሆን እያልኩ ነው። ያ ገብቶኛል። ልክ ነህ፣ ገብቶኛል። እኔም አንዳንድ ጊዜ ይቀላቅላለሁ። ለምሳሌ ሪፐብሊካን የሚባለውን ለምሳሌ ሊተረጉሙት አይችሉም። ሪፐብሊካኖች ምን ጊዜም ራስን መቻል በሚለው ሁለተኛው ደግሞ ነፃነትን ኦፖርቹኒቲ ወይም እድል የሚለውን ነገር ያጠቃልላሉ። በዛ ላይ ደግሞ እኔ ራሴ ከኢትዮጵያ የመጣሁት እዚህ በሺ ዘጠኝ መቶ ዘጠና አንድ አመተ ምህረት ነው ዛሬ ሀያ አምስት አመት ማለት ነው ሀያ አምስት ስድስት አመት ከኢትዮጵያ ከወጣሁ ግን አንድ ሀያ ሰባት ሀያ ስምንት ይሆነኛል ም ራሴ የደሀ ልጅ ነኝ ነገር ግን እዚህ ቦታ የደረስኩት የትምህርት ኦፖርቹኒቲ ኢትዮጵያ ውስጥ እያለሁም በሚሽነሪ ቦርዲንግ እስኩል ውስጥ ስለተማርኩኝ የድሃ ልጅ በመሆኔ መንገድ ከፈተልኝ። እዚህም ልመጣ የቻልኩበት አንደኛም ይሄ ነው እና ሁላችን እድል ከተሰጠን ከወደቅን ወይም ፌል ካደረግን ራሳችንን እንጂ መወንጀል የምንችለው ማንንም መወንጀል አንችልም። እና ኦፖርቹኒቲ ወይም እድሉ መከፈት አለበት የሚለውን አመለካከት የሚይዝ ነው። እና ሪፐብሊካኖች ደግሞ ያንን እድል ይከፍቱልሃል ዴሞክራቶች ግን እድሉን መክፈት ሳይሆን እኛን ብቻ ተከተሉን፣ እኛን ብቻ ስሙን፣ ከታች ሆናችሁ እኛ እስከቀለብናችሁ አንዳንድ ነፃ የሆኑ ነገሮች እስካደረግንላችሁ ጊዜ ድረስ ምንም አይነት ራዕይ እንደሌለን አድርገው ይቆጥሩታል ብዬ ነው የምገምተው። አቶ መስፍን እርስዎ በዚህ አመት እንደገለጹልኝ የማሳቹሴትስ ምክር ቤት የግዛቱ የህግ መወሰኛ ምክር ቤት አባል ለመሆን ነው እየተወዳደሩ ያሉት። እና እንደ አንድ ሪፐብሊካን ተወዳዳሪ ለእርስዎ ምን ያህል የተመቸ ነው አሁን ያለው ሁኔታ? በጣም ጥሩ ነው፣ ምክንያቱም እኔ የምሮጥበት ዞን ወይም ዲስትሪክቱ አብዛኛዎቹ ሪፐብሊካን ናቸው። እኔ የምኖርባት ከተማ ብቻ ነች፣ ከተማ ስለሆነች ዴሞክራቶች ናቸው። ብቻ ይሄ ምርጫ እንዴት ነው? አንደኛም ታክስ ሎወር በማድረግ ወይም ደግሞ በማሳነት ቢዝነሶች እድሎችን በመክፈት የንብረቶችንም ታክስ ዝቅ በማድረግ የተማሪዎች ደግሞ ከሚወድቁበት ትምህርት ቤቶች ውስጥ ተማሪዎቻችንን ለቤተሰብና ለአስተማሪዎች ሙሉ የሆነ መብት መብት ነው በኃላፊነት በመስጠት እንጂ ስቴት በወሰነው ልጆች ትምህርት በፈተና በማለፍ ብቻ ሳይሆን ሙሉ የሆነ የዳበረ እውቀት እንዲኖራቸው ያስፈልጋል። የሚለው ሌላው ደግሞ ፐብሊክ ሴፍቲ የህዝብ ደህንነት የደህንነት ጉዳይ ነው። እኔም ራሴ ኢሚግራንት ነኝ። ነገር ግን በዚህ ሀገር ውስጥ ለምሳሌ በፓርቲ ፖለቲክስ ብትሄደው ኢሊጋል ኤሊያንስ ወይም ህገወጥ ስደተኞች የሚለው ነገር ላይ ይመጣል። ስደተኞች የምንለው ብዙ ጊዜ አሜሪካን ውስጥ የሚመጡ ህገወጥ ስደተኞች በፕሌን የገቡ ሰዎች ናቸው። በጣም ጥቂቶች ናቸው በቦርደር የሚገቡት ገባ በድንበር በኩል በቦርዳር በጣም ጥቂቶች ናቸው። እና ምንድን ነው ብታየው፣ ራሱ ዲሞክራት ራሱ ሪፐብሊካኖች ምንጊዜም ስደተኛ መርዳት ይፈልጋሉ፣ ከውጭ ማስገባትም ይፈልጋሉ ስደተኞችን። ነገር ግን በዴሞክራቶች ጊዜ ከውጭ ስደተኞችን ማስገባት አይፈልጉም፣ እዚህ የገቡትን ህጋዊ ሆነው የገቡትን ሰዎች መርዳት ነው የሚፈልጉት። ራችን ላይ በነገራችን ላይ አቶ መስፍን ለዶናልድ ትራምፕ ያለት አቋም ምንድን ነው? እርስ እሱ የፓርቲውን ራሱ ፕሬዘንት የሚያደርግ ተመራጭ ነው። ያም ሆነ ይህ አስራ ስድስት ሰው ጥሎ የፓርቲው እጩ ሆኖ ቀርቧል። ስለዚህ በሪፐብሊካን ፓርቲ መሰረት የራሳችንን እጩ የመደገፍ ግዴታ አለን። ስለዚህ እርሱ የዶናልድ ትራምፕ ደጋፊ ኖት ማለት ነው? አዎ።